ሐዲ ፋዬ የአስራ አንድ አመት ልጅ ሳለች እናቷ አንቺ ልጅ በቃ አሁን እኮ ልትዳሪ ነው ሲሏት የተሰማትን ታስታውሰዋለች። አንድ የዳንስ ዝግጅት ፓርቲ ተዘጋጅቶ ነበር። እኔ ግን አልሄድኩም። ሁሉም ልጆች ቢስኩት ጋግረዋል። እኔ ግን ጫካ ውስጥ ገብቼ ሳለቅስ እንዲሁ ሳለቅስ እስከማታ ቆየው። እናቷ ያሏት አልቀረም። ፋዬ ተዳረች፣ እናም ጸነሰች። ከባሏ ተጣልታ ቤተሰቧም እፋታለው ስትል ካልሽ ይሁን አለ። ተፋታች። ልጇን ይዛ ወደ ወላጆቿ ቤት ተመለሰች። ያም ሆኖ ህይወቷ ምስቅልቅሎ እንደ ወጣ ነው የምትናገረው። mon petit sœur elle est partie pour faire le cd et moi je dis que je suis grand ከባሌ ከተፋታው በኋላ አይ፣ ከእንግዲህ በዚህ እድሜ የተመልሼ ትምህርት ቤት ልገባ ከትንሿ እህቴ ጋር አንድ ክፍል ውስጥ ቁጭ ብዬ ልማር የሚል ስሜት ተሰማኝ። እናም ፋዬ ቤት ቀርታ እናቷን በቤት ስራ ስትረዳ ትውላለች። ፋዬ እንደዛ እያለች ትቆይና ደቡባዊ ሴኔጋል ፋቲክ ክፍለ ሀገር ከሚገኘው የትውልድ አካባቢዋ ጥላት ሄድና ጎዳና ላይ ታድራለች። አሁን ሜዞን ሮዝ በሚባል ከዳካር ወጣ ብሎ የሚገኝ የሴቶችና የልጃገረዶች መጠለያ ቤት ገብታለች። ፋዬ አሁን 23 ዓመቷ ነው። ብሩህ ተስፋ በማይታይበት ህይወት ውስጥ ነው ያለችው። ዳካር ላይ የተሰበሰቡት ኤክስፐርቶችም ያለ ዕድሜ መዳር የሚያስከትለው የምጣኔ ሀብት አንድ እምታ ላይ አትኩረው እየመከሩ ናቸው። ከዓለም ያለ ዕድሜ በሚዳሩ ልጆች ብዛት ግንባር ቀደሙን ቦታ ከያዙ አስር ሀገሮች ውስጥ ስድስቱ የምዕራብና የማዕከላዊ አፍሪካ ሀገሮች ናቸው። በተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ጥናት መሰረት በእነዚህ ሀገሮች ከአስር ልጃገረዶች መሀል አራቱ አስራ ስምንት ዓመት ሳይሞላቸው ይዳራሉ። የዓለም ባንክ ያካሄደው አንድ ጥናት እንደሚለው ምዕራባዊና ማዕከላዊ አፍሪካ ውስጥ ያለ እድሜ መዳር ቢወገድ እንደ ኤሮፓውያን አቆጣጠር ሁለት ሺህ ሰላሳ ላይ ስንደርስ እነዚህ ሀገሮች በየአመቱ ከ60 ቢሊዮን ዶላር በላይ ያተርፋሉ። ኮንቲን ዎዶን በአለም ባንክ የመጣኔ ሀብት አጥኚ ናቸው። አስራ ስምንት ዓመት ያልሞላቸው ልጆች ሲዳሩ ብዙ ልጆች በልጅነት ዕድሜ ይወልዳሉ። ስለዚህ የመጸነሻቸው ወቅት በቀነሰ ቁጥር በህዝብ ብዛት እድገት ላይ አንድምታ ይኖረዋል። የህዝብ ብዛት እድገት በቀነሰ ቁጥር ደግሞ የነፍስ ወከፍ ገቢ መጠን እየጨመረ ይሄዳል ማለት ነው። ሌላም የዓለም ባንክ ኤክስፐርቶች በጥናታቸው የደረሱበት ነገር እንደ አውሮፓውያን አቆጣጠር ሁለት ሺ ሰላሳ ዓመተ ምህረት ላይ ስንደርስ ከአምስት ዓመት በታች በሆኑ ህጻናት ሞትና በተገቢው መንገድ ያለማደግ ወይም መቀጨጭ መጠን ሲቀንስ እነዚህ መንግስታት በየዓመቱ አምስት ቢሊዮን ዶላር ያተርፋሉ። እነዚህ የህጻናት ሞትና መቀጨጭ በልጅነት ከመውለድ ጋር ተያያዥነት እንዳላቸው በጥናቶች ተመልክቷል። ከአህጉሪቱ ጠቅላላ ህዝብ ሁለት ሶስተኛውን አሀዝ የሚይዙት ስድስቱ ሀገሮች በልጅነት የሚዳሩ ሴቶች ልጆች ሊያገኙ ይችል የነበረውን ስምንት ቢሊዮን ዶላር ትርፍ እንዳጡ የዓለም ባንኩ ጥናት ያመለክታል። የህፃናቱ መዳር በዚሁ ከቀጠለ ደግሞ እነዚህ ሀገሮች የሚያጡት የገቢ መጠን እየጨመረ ሊሄድ እንደሚችል ነው የተገለጸው። ገርልስ ናት ብራይድስ የተባለ ልጃገረዶች ያለ ዕድሜ መዳራቸው እንዲቆም ዘመቻ የሚያካሂድ ዓለም አቀፍ ድርጅት ተጠሪ ማቤል ቫን ኦራንጄ ሲናገሩ የሀገሮቹ የምጣኔ ሀብቱ ናቴ ያለ ዕድሜ መዳር እንዲቀጥል አግዟዋል ብለዋል። በከፊል ካለው እጅግ የከበደ ድህነት ጋር ተያያዥነት ያለው ይመስለኛል። ከማህበራዊ እሴቶችና ከባህል ጋርም እንዲሁም ሴት ልጅን ለጋ ወጣት እያለች መዳር በጣም የሚያኮራ ተደርጎ ይወሰዳልና ወላጆችም ትክክል ነገር እያደረግን ነው ብለው ያምኑበታል። የምዕራብና የማዕከላዊ አፍሪካ ሀገሮች አራት ብቻ መሆናቸውን አክለው ገልጸዋል። ማቤል ቫን ኦራንጄ ናይጄሪያ፣ ቡርኪና ፋሶ፣ ጋናና ቻድ ናቸው። የአለም ባንክም ተስፋ የሚያደርገው ያለ ዕድሜ መዳርን ምጣኔ ሀብታዊ አንድምታ አጉልቶ በማሳየት የአፍሪካ መንግስታት ይህንን ልማድ እንዲያስቆሙ ሊቀሰቅስ ይችላል ብሎ ነው። ሀዲዛ አሚኖ የናይጄሪያ ምክትል ፕሬዚደንት የቴክኒክ አማካሪ ናቸው። እንዲህ ይላሉ። እነዚህ የጥናት ውጤቶች በሕግ አውጭ አካል ለዚህ ስራ ገንዘብ እንዲመደብ ለመሟገት ይረዳናል። ናይጄሪያ እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት ያለ እድሜ መዳርን ለማስወገድ ባለፈው አመት አንድ እቅድ አውጥታለች። ይሁን እንጂ አሁንም ቢሆን የሚተነበየው ያቺ ሀገር እንደ አውሮፓውያን አቆጣጠር በ2050 ያለ እድሜ በሚዳሩ ልጆች ብዛት አንደኛ እንደምትሆን ነው፣ አሁን ባለው አያያዝ ይላል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ። እንደ አሁኑ አያያዝ ከምዕራብና ማዕከላዊ አፍሪካ ሀገሮች ያለ እድሜ ጋብቻን ፈጽሞ ለማስወገድ ከአንድ መቶ አመታት በላይ ይወስዳል። ያለውን ይዞታ ለመቀልበስ አንዱ አዋጭ መንገድ ይላል ዩኒሴፍ ሴቶች ልጆችን ቶሎ ብሎ ትምህርት ቤት ማስገባት ነው እናም በትምህርት ገበታቸው ላይ እንዲቆዩ ማድረግ። ይህንን ሀሰት የሚል አይኖርም።